ወደ ዝርዝር ዜናዎቹ ከማለፋችን በፊት ርዕሰ ዜናዎቹን እናስቀድማለን። በአውስትራሊያ የቻይና አምባሳደር የሁለቱ አገራት ግንኙነት አዲስ መጋጠሚያ ላይ እንደሚገኝ ገለጡ። ምግባረ ሰናይ ድርጅቶች በአፋር መጠለያ ጣቢያ ለሚገኙ ኤርትራውያን ስደተኞች ምግብና ጥሬ ገንዘብ ለገሱ። የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው። በአውስትሬልያ የቻይና አምባሳደር የሁለቱ አገራት ግንኙነት ከአዲስ መጋጠሚያ ላይ እንደሚገኝ ገለጡ። አምባሳደር ሲዮ ቻን ይህን ያሉት ሰሞኑን ሲንጋፖር ላይ በተካሄደ የሻንግሪላ ላይ የመከላከያ ሚኒስትሮች ውይይት ወቅት የአውስትሬልያ መከላከያ ሚኒስትር ሪቻርድ ማልስና የቻይናው አቻቸው ጄኔራል ዌይ ፌንጊ አንድ ሰዓት የፈጀ የጎንዮሽ ንግግር ማድረግን ተከትሎ ነው። የሁለቱ ሀገራት ግንኙነት ለቅዝቃዜ የመዳረግ አስባብ ያለፈው የስኮት ሞሪሰን መንግስት የኮቪድ-19 ምንጭ ላይ ምርመራ እንዲካሄድ ጥሪ በማቅረቡና በበርካታ ሽርካ አገራት ዘንድም ውዝግብ ከቀሰቀሰ በኋላ ነው። በቅርቡም የቻይናን በተለይም ከሰለሞን ደሴቶችና ከሌሎችም የፓስፊክ አገራት ጋር የጸጥታ ውል መፈራረምን ተከትሎ የውጥረት መጠኑ ጨምሮ ነበር። ሆኖም አምባሳደር ሲያው ቻይና ከአውስትሬልያ ጋር ተባብራ ለመስራት የማታመነታ መሆኑን ተናግረዋል። አክለውም ቻይና ከአውስትሬልያ ጋር በዘላቂ የፓስፊክ አገራት ልማትና ቀጠናዊ ትብብር ላይ በይበልጥ መወያየት የምትሻ መሆኗን ገልጠዋል። የዓለም ምግብ ድርጅት የተባበሩት መንግስታት ስደተኞች ከፍተኛ ኮሚሽን እና የኢትዮጵያ ስደተኞችና ተመላሾች አገልግሎት በጋራ በአፋር ሰርዶ መጠለያ ለሚገኙ ኤርትራውያን ስደተኞች ሕይወት መታደጊያ የምግብ አቅርቦት አበርክተዋል። በተጨማሪም ስደተኞቹ በተሻለ ሰብአዊ ሁኔታ የስደተኛ ጣቢያ ኑሯቸውን እንዲገፉ ጥሬ ገንዘብም ሰጥቷቸዋል። እንዲሁም የገረረውን የአፋር አየር ጠባይ መቋቋም የሚያስችሉ መጠለያዎች ተበጅተውላቸዋል። የኒው ሳውዝ ዌልስ ፕሪምየር ዶሚኒክ ፔሮቴይ የ132 ነጥብ 7 ሚሊየን ዶላርስ ድጎማ ለክፍለ አገሩ የድንገተኛ አደጋ አገልግሎት መመደባቸውን አስታወቁ። ኒው ሳውዝ ዌልስ ውስጥ ሊዝሞርን ጨምሮ ሁለት የአደጋ መቆጣጠሪያ ጣቢያዎች እንደሚኖሩም ገልጠዋል አቶ ፔሮቴይ የማህበረሰብ አባላት ለወደፊት አደጋዎች ዝግጁ እንዲሆኑ የሚሹ መሆኑንም አሳስበዋል። ዛሬ ተከብሮ ይፋ የሆነው የንግሥት ልደት የክብር ሽልማት 992 አውስትራሊያውያን ተሸላሚዎች ሆነዋል። የአውስትሬልያ ጠቅላይ እንደራሴ ዴቪድ ሃሊ እንደገለጡት አውስትራሊያውያኑን ለክብር ሽልማት ተቀባይነት ያበቋቸው ከራስ ወዳድነት የራቁ የላቁ ተግባራትን መፈጸማቸውንና ለክንውኖቻቸው ያዋላቸው አይታክቴ ግልጋሎቶች መሆናቸውን አመላክተዋል። የዋሩንጅሯ ሴት ኢቮን ወልደም ለነባር ዜጎች ባበረከቷቸው የላቀ አስተዋጽኦ የ2022 የንግሥት ልደት ክብር ተሸላሚ ሆነዋል። በኮቪድ-19 ወረርሽኝ ወቅት ሁነኛ የጤና አመራር ከተገበሩት ውስጥ የቀድሞው የአውስትራሊያ ዋና የጤና መኮንን ብሬንደን መርፊ፣ የቀድሞዋ የኩዊንስላንድ ዋና የጤና ኃላፊ ጃኔት ያንግ እና የኒው ሳውዝ ዌልስ ዋና የጤና መኮንን ኬሪ ቻንት ተሸላሚዎች ሆነዋል። ከስፖርት ሰዎችም በቅርቡ ከዚህ ዓለም በሞት የተለየው ሼን ዎን፣ በቅርቡ ከቴኒስ ጠወረችው አሽ ባቲ፣ የጎልፍ ተጫዋች አዳም ስኮት፣ የክሪኬት ተጫዋቾች ዳግ ዋልተርስ፣ ስኪር ጃካራ አንቶኒ እና የአውስትሬሊያ የሴቶች ክሪኬት አምበል ሜግ ላኒንግ ለሽልማት በቅተዋለን። ዘመናዊ ባርነት በመላው ዓለም 40 ሚሊዮን ሰዎች ላይ አውስትሬሊያ ውስጥ 15 ሺ ያህል ዜጎች ላይ ተጽዕኖ ማሳደሩን አንድ ሪፖርት አስታወቀ። ዘመናዊ ባርነት በተለይም በኮንስትራክሽን የምግብ አቅርቦት፣ ቴክኖሎጂ፣ ጽዳትና ፋብሪካ ኢንዱስትሪዎቹን አካቶ በተለያዩ የኢንዱስትሪ ዘርፍ ተከስቶ ያለ መሆኑም ተገልጧል። የብሪስበን ነዋሪ የሆኑት ዋራ ሙንጋ ሰው ሊንኮን ክራውሊ የኩዊንስላንድ ጠቅላይ ፍርድ ቤት ዳኛ ሆነው ተሰየሙ። ዳኛ ክራውሊ በጠቅላይ ፍርድ ቤት ዳኝነት ሲሰየሙም የመጀመሪያው ነባር ዜጋ ናቸው። ስየማቸውን አስመልክተው ባደረጉት ንግግርም በርካታ ነባር ዜጎች በፍትህም ሆነ በፖለቲካው ፈርጅ ሊመደቡ እንደሚገባ አሳስበዋለን። በዚሁ ወደ ውጭ ምንዛሪ ተመን ስነመራ አንድ የአውስትራሊያ ዶላር 66 ዩሮ ሳንቲም ይመነዘራል። አንድ የአውስትራሊያ ዶላር 70 የአሜሪካ ሳንቲም ይሸረፋል። አንድ የአውስትራሊያ ዶላር 36 ኢትዮጵያ ብር ከ34 ሳንቲም ይዘረዘራል። ቀጥለን የነገውን የአውስትራሊያ ዋና ዋና ከተሞችና የአዲስ አበባን አየር ጠባይ ትንባያና ያሰማልን። ፐርስ ያካፋል፣ ዝቅተኛ 10፣ ከፍተኛ 19። አደላይድ ካፊያው ይጨምራል፣ ዝቅተኛ 9፣ ከፍተኛ 17። ሜልበርን ደመናማ ይሆናል፣ ዝቅተኛ 8፣ ከፍተኛ 14። ሆባርት በከፊል ደመናማ ይሆናል፣ ዝቅተኛ 4፣ ከፍተኛ 13። ካምብራ በከፊል ደመናማ ይሆናል፣ ዝቅተኛ 0፣ ከፍተኛ 11። ሲድኒ ፀሐያማ ሆኖ ይውላል፣ ዝቅተኛ 6፣ ከፍተኛ 17 ብሬስበን ሊያካፋ ይችላል። ዝቅተኛ 12 ከፍተኛ 21። ዳርዊን ፀሐያማ ሆኖ ይውላል። ዝቅተኛ 18 ከፍተኛ 33። አዲስ አበባ በከፊል ደመናማ ይሆናል። ዝቅተኛ 13 ከፍተኛ 26። ዜናውን ከማጠቃላችን በፊት ርዕሰ ዜናዎቹን ደግመን እናሰማለን። በአውስትሬልያ የቻይና አምባሳደር የሁለቱ አገራት ግንኙነት አዲስ መጋጠሚያ ላይ እንደሚገኝ ገለጡ። ምግባረ ሰናይ ድርጅቶች በአፋር መጠላጣያ ባለ የሚገኙ ኤርትራውያን ስደተኞች ምግብና ጥሬ ገንዘብ ለገሱ፤ የሚሉት ግንባር ቀደም ርዕሰ ዜናዎቻችን ነበሩ።